ይልማ ቡድን ሰባት በመባል የሚታወቁት በኢንዱስትሪ የበለጸጉት የምዕራቡ ዓለም ሀገራት ጉባኤ ትናንት ሲጠናቀቅ ትርጉም ያላቸው ውሳኔዎችን ማሳለፉ ነው የተሰማው። በተለይ የመሬት የሙቀት መጠንን አባብሷል በመባል የሚጠቀሰው ካርቦንን የሚያስከትለውን የኃይል ምንጭ ለመቀነስ የገቡት ቃል ትልቅ ትኩረት የተሰጠው ነው የሆነው፣ በትክክል በትክክል። እንዳውም ዛሬ እጄ የገቡት ጋዜጣዎች ላይ እንደተመለከትኩት ስንብት ከከሰል ድንጋይ፣ ከነዳጅ ዘይትና ከጋዝ የሚሉ አርስቶችን ይዘው ነው የወጡት። ግን ይህን ደግሞ አፍሪካኖች ማዳመጥ ይፈልጋሉ፣ ስንብት ከረሃብና ከስደት ከስራ አጥነትና ከበሽታ ከአምባገነን ክትትልና ከጭቆና የሚሉ አርስቶች ቢቀመጡ ኖሮ ጥሩ ነበር። ግን እነሱ አልሰፈሩም። ሰባቱ ቅድም እንዳነሳሽው የናጠጡት ሀብታም የኢንዱስትሪ አገር መሪዎች የተነጋገሩባቸው ተስማምተው የተለያዩባቸው ነጥቦች ይህንኑ ጉዳይ ከፍ አድርጎ ያስቀመጡ ናቸው። ግን ተቻዎች ደግሞ እንደሚሉት፣ እንግዲያስ ስለ አየር ጠባይ መነጋገር ከሆነ አርስቱ አየርን የሚበክሉ አገሮች ተብለው ከሚነገርላቸው ሀገሮች መካከል ቻይና ለምን አልተገኘችም? ህንድ ለምን የለችበትም? ደናቸውን የሚመነጥሩትም አረንጓዴውን ተፈጥሮ እጽዋትን የሚያጠፉትን እንደ ብራዚል ያሉ ትላልቅ ሀገሮች ለምን አልተጋበዙ የሚል ነገር ነው ያነሱበት። ከዛ አልፎ ግን ሌሎችም ነጥቦችንም አንስተዋል። ልክ ነው። ተሰብሳቢዎቹ ከዚህም ሌላ ሩሲያ ላይ ማዕቀብ ሊያጠናክሩ እንደሚችሉ ዝተዋል። ለወትሮው በዚህ ጉባኤ ላይ ሞስኮ ሰባት ሲደመር አንድ ተብላ ትሳተፍ ነበር። ይልማ ሩሲያ ማግለሉ እንዴት ይታያል? በተመለከተ በስብሰባው ቀናቶች ያንን ማስታኮ በተነሱት ውይይቶች ላይ የተለያዩ የፖለቲካ ተመልካቾች ተነስተው ለዩክሬን የሚነሳ ከሆነ ይህን ጉዳይ የሚመለከተው የሩሲያ መንግስት ለምን አልተጋበዘም ብሎ ነው የጠየቁት። ብዙዎቹን ባለጉዳዮችን ለማቅረብና ከነሱ ጋር ለመነጋገር አልፈለጉም የሚል ነው። ነገር ግን እንደሰማ ነው የጀርመኗን ቻንስለር ወይዘሮ አንገላ ሜያርክልም ደጋግመው እንዳነሱት ይህ በእሴት አንድነት ላይ የተመሰረተ የመንግስታት ንግግርና ግንኙነት ነው በሚለው ሀሳቡን በዚያ አቅጣጫ ስለሚሄድ በዛ ላይ አተኮርን በሚል ነገር ነው። ነገሩ ምንድን ነው? በብዙ ነጥቦች ላይ ሰባቱ የናጠጡ ሀብታም ሀገሮች ወስኖ ነው የተነሱት። እንግዲህ በዚህ በጉባኤ ላይ እንደተመለከትነው አፍሪቃውያን መሪዎችም ተገኝተዋል፣ የኢትዮጵያን ጠቅላይ ሚኒስትር ጨምሮ ማለት ነው። ከእንደዚህ አይነቱ የሀያላኑ መንግስታት ጉባኤ ለአፍሪቃ ከውሳኔውም ሆነ ከውይይቱ የሚገኝ ውጤት እንዴት ነው የሚታየው ምን አግኝተዋል? እርግጥ ከአጀንዳ ውስጥ የተቀመጠ ነገር ነው። አገራቸውን መንደራቸውን፣ ዘመድ አዝማዳቸውን በተለያዩ ምክንያት ለስራ ፍለጋ ይሁን ወይንም አምባገነን መንግስታቶችን ሸሽተው ይሁን ወይም በጦርነት መስፋፋት ይሁን ሰላም ፈልገውም እዚህ ለመኖር የሚፈልጉ በገፍ የሚቆጠሩ ያሁን በየቀኑ ነው ስለሚመጡት እና ስለሚጎርፉት የአፍሪካና የመካከለኛው ምስራቅ ስደተኞች ተነጋግረዋል። ስለ ሰራተኞችም መብት በታዳጊ ሀገሮች ውስጥ ከውጭ ሀገር እየሄዱ እዛ ስለሚሰሩትም አንስተዋል። ግን ይህንን ሁሉ ነገር መቼም ጥሩ የሚሆነው ከስብሰባው በፊትና ከስብሰባው በኋላ የአፍሪካ መሪዎች ተጋብዛቸዋል ምን ጠብቃላችሁ? ተብሎ ሰብውን በኋላ ምን አዳመጣችሁ፣ ወዴት ሊሄድ ይችላል የሚለውንም ጥያቄ ማቅረብ እና እነሱ ራሳቸውም ስለተሳተፉበት መልስ ቢሰጡበት ጥሩ ነበር። ያም ሆኖ ግን እነሱ እንዳሉት ከሆነ የሰነዱም ላይ እንደሰፈረው የስደተኞች ችግር የሚያሳስብ ነው። ይህን ነገር ማስተካከል እንዳለባቸው እንዳዳመጥኩት፣ የተወሰነ እርምጃ እንዲወስዱ የተሰጣቸው ነው። ይልማ ሀይለ ሚካኤል ከበርሊን በጣም አመሰግናለሁ።